የአስቸኳይ ጊዜ አዋጅ ያስፈለገው ከተቃዋሚ ሰልፎች ጋር በተያያዘ ሳይሆን ከተለያዩ አቅጣጫዎች እየመጣ ባለውና በአገሪቱ ላይም በተደቀነው ስጋት ምክንያት መሆኑን የመንግሥት ኮሚኒኬሽንስ ጉዳይ ሚኒስትሩ አስታውቀዋል። ሚኒስትሩ አቶ ጌታቸው ረዳ ለጋዜጠኞች እንዳሉት መንግሥትን ሳይሆን መላ አገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች አሉ የአስቸኳይ ጊዜ አዋጁ መላ ሀገሪቱን እንዲያካትት የተደረገውም እነዚህ ጠላቶች የት ላይ እንደሚያቆሙ ስለማይታወቅ ነው ይላሉ። እስክንድር ፍሬው ነው የዘገበው። ባለፈው ቅዳሜ በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ አስመልክተው ለውጭ ሀገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ጌታቸው ረዳ ለጥያቄዎች ምላሽ ሰጥተዋል። የተለያዩ ጉዳዮችንም ዳሰዋል። አዋጁ የወጣው በኦሮሚያና በአማራ ክልል ካሉ የተቃውሞ እንቅስቃሴዎች ጋር በተያያዘ እንዳልሆነም ጠቅሰዋል። አዋጁን ያወጣ ነው በኦሮሚያና በአማራ ክልል ያሉ የተቃዋሚ እንቅስቃሴዎችን በተመለከተ አይደለም። ያንን ያደረግነው ከተቃውሞ ሰልፎች ጋር በተያያዘ አይደለም ምክንያቱም የተቃውሞ ሰልፎች ተገቢ ናቸውና መንግሥትም በውይይት በመንግሥትና በፓርቲ ውሳኔም እነዚህ ተቃውሞዎች መፍትሄ እንዲያገኙ ሁሉንም ነገር ሲያደርግ ቆይቷል። ነገር ግን ለማድረግ እየሞከርን ያለነው የአስቸኳይ ጊዜ አዋጁ ያስፈለገበት ምክንያት በተለያዩ ቦታዎች የተቃውሞ ሰልፎች መታየታቸው አይደለም። ይልቁን ከተለያዩ አቅጣጫዎች እየመጣ ያለ ያገረሸ ስጋት መኖሩ ነው መንግስትን ሳይሆን መላ ሀገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች በመኖራቸው ነው። የአስቸኳይ ጊዜ አዋጁ ምን አይነት እርምጃዎችን ሊያካትት እንደሚችል ጥያቄዎች እየተነሱ ይገኛሉ። የፌዴራል ጠቅላይ አቃቤ ሕግ ጌታቸው አምባዬ ትናንት ለአገር ውስጥ የመገናኛ ብዙሀን ሲናገሩ ተከታዩን ማብራሪያ ሰጥተዋል። የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስቱ፣ አንደኛ ሕገ መንግስታዊ ስርአቱን ለመጠበቅ ሁለተኛ የህዝቦችና የዜጎችን ሰላምና ደህንነት ለማስጠበቅ አስፈላጊ ነው ብሎ ሲያምን በአንቀጽ ሶስት ንዑስ አንቀጽ ሁለት ተግባራዊ ይሆናል ባለባቸው ቦታዎች ላይ ተግባራዊ ይሆናል ባለባቸው ቦታዎች ላይ ዝርዝር ጉዳዮችን ተግባራዊ ያደርጋል። ማንኛውም ሁከት ብጥብጥና በህዝቦች መካከል መጠራጠርና መቃቃርን የሚፈጥር ይፋዊ ይሁን የድብቅ ቅስቀሳ ማድረግ የተከለከለ ነው። በሁለተኛ ደረጃ አብሮ የሚታየው ጽሁፍ ማዘጋጀት፣ ማተምና ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ ወይም መልእክትን በማናቸውም መንገድ ለህዝብ ይፋ ማድረግ የአስቸኳይ ጊዜ አዋጁ ተግባራዊ በሚሆንባቸውና ለህዝብ ይፋ በተደረጉ ቦታዎች ላይ እነዚህን መፈጸም ፈጽሞ እየተከለከለ ይሆናል። በሌላ በኩል የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስቱ ማናቸውንም የመገናኛ ዘዴዎች እንዲዘጉ ማድረግ የሚችልበት ሁኔታ ይኖራል በእነዛ በተለያዩ ቦታዎች ። በሶስተኛ ደረጃ የህዝቦችና ና የዜጎችን ሰላምና ጸጥታ ለማስጠበቅ ሲባል ስብሰባና ሰልፍ የማድረግ ጉዳዮችን ሊያግድ ይችላል። መደራጀትንና በቡድን መንቀሳቀስን ሊከለክል የሚችልበት ሁኔታ በአዋጅ ውስጥ ተቀምጧል። ስለዚህ ዋነኛው መሰረታችን የተፈጻሚነት ወሰኑ ጋር በኮማንድ ፖስቱ ተግባራዊ ወይም ቀሪ በሚሆንባቸው ቦታዎች ላይ ያለ ያፈጻጸም ልዩነቱን ሳናዛባ ለህዝብ ማድረስ መቻል ይኖርብናል። የህዝብን ሰላምና ጸጥታ በማደፍረስ ተግባር ላይ ተሳትፏል ተብሎ የሚጠረጠር ማንኛውም ሰው ያለ ፍርድ ቤት ትእዛዝ መያዝ ይቻላል። በእነዚህ ቦታዎች ላይ የተጠረጠረ ሰው ካለ የፍርድ ቤት መያዣ ትእዛዝ ይምጣ፣ እንደዚህ ይደረግ ተብሎ ሊጠየቅ አይችልም። ያለ ፍርድ ቤት ትእዛዝ በቁጥጥር ስር ለማድረግ ይቻላል። እያጣራና እየመረመረም እያስተማረ መልቀቅ የሚችልበት ሁኔታም ክፍት ነው። ወንጀል ተፈጽሞ ሲገኝ ደግሞ በመደበኛ ህግም ተጠያቂ ማድረግ የሚችልባቸው ሁኔታዎችንም ሊፈጽም የሚችልበት ሁኔታዎች ተግባራዊ ይደረጋሉ። ወንጀል የተፈጸመባቸው ወይም ሊፈጸምባቸው የሚችሉ እቃዎችን ለመያዝ ሲባል ማናቸውንም ቤት የብርበራ ትዕዛዝ ሳይወጣ መበርበር ይችላል። ቤትም ብቻ አይደለም፣ ቦታን መጓጓዣን ለመበርበር እንዲሁም ማንኛውንም ሰው ለማስቆምና ማንነቱን ለመጠየቅ ለመፈተሽ የሚችልበት ሁኔታ በዚህ አዋጅ ውስጥ የተፈቀደ ተግባር ነው። ሌላው ጉዳይ በእነዚህ የአስቸኳይ ጊዜ አዋጁ ተግባራዊ በሚደረግባቸው ቦታዎች እና ለህዝብ ይፋ በተደረጉት ቦታዎች ላይ የሰዓት እላፊ ተፈጻሚ የሚሆንበት ሁኔታ ይወስናል። የሰዓት እላፊ መቼ ነው ሊወሰን የሚችለው የሚለውን የኮማንድ ፖስቱ የሚወስንባቸው ሁኔታዎች ይኖራል። የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ የአስቸኳይ ጊዜ አዋጅ እርምጃዎች ተግባራዊ እና ቀሪ የሚሆንባቸውን ቦታዎች ወስኖ ለሕዝብ ይፋ ያደርጋል ብለናል። ስለዚህ ይፋ በሆነባቸው ቦታዎች ላይ ተሟልቶ ሲተገበር ካልሆነ በስተቀር ዛሬውኑ የሰዓት ላፊ ታውጇል፣ በሚል ህብረተሰቡ መደናገርና ሌላ ሁኔታ ውስጥ እንዲገባ መሆን የለበትም ስለዚህ ኮማንድ ፖስቱ በዚህ መሰረት ለህዝብ ይፋ ያደርጋል ተብሎም በግልጽ የተቀመጠው ከዚህ መሰረታዊ ጉዳይ የሚነሳና ተገቢና ግልጽ የሆነ ግንዛቤ ሊያዝበት ይገባል የሚለውን ነገር መወሰድ አለበት። የኢትዮጵያ የህዝብ ተወካዮች ምክር ቤት አዋጁን መርምሮ እንደሚያጸድቅ ይጠበቃል። በሁለት ሶስተኛ ድምፅ ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ እንደሚያቋቁምም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።